የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ሰኔ 7 2016 ዓ.ም ዝግጅታችን ጀመረ። በሰሜን ኢትዮጵያ በነበረው ጦርነት የተፈናቀሉ ነዋሪዎች ወደ ቀያቸው የሚመለሱበት ሂደት በመጓተቱ ችግራቸው መባባሱን ገለጹ። በተባለ ቀን ሲመለስ ወደ ቀያችን ብዙ ተስፋ ድረግ ያናት ነገር ግን ይበቃሉል አሁን ግን መንግስት አስቦ አደራጅቶ ወደ ቀያችን ልንመለስ ከጸለምቲ ወረዳ መፈናቅላቸውን ለአሜሪካ ድምፅ የገለሱ አስተያየት ሰጪ ነው። ቀደም ብለን የሰማናቸው ዝርዝሩ ጉዳይ በምሽቱ ይደመጣል። እንደምንላችኋል እንደምናምሽታችኋል፣ አድማጮቻችንና ተመልካቾቻችን፣ ቀደም ብለን ካሰማናችሁ በተጨማሪ ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። ሳስተናግዳችሁ የማመሸው ሀብታም ስዩም ነኝ። በቅንብሩ አብራኝ የምትቆየው ብርሃን ይሉናት። ዝግጅታችን እስከ አራት ሰዓት ድረስ ይቆያል። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር ያለም ዜናዎችን እናሰማችኋለን። አሉላ ከበደ ይጠብቃችኋል። ጤና ስጥልኝ እንደምናመሻችው፣ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን፣ ባይደን ከዩክሬን ጋር አዲስ የደህንነት ስምምነት ተፈራረሙ፣ የደቡብ አፍሪካው ኤንሲ በነጮች ከሚመራው ዲኤ ጋር የአንድነት መንግስት መሰረተ፣ በሱዳን ከ750 ሺህ በላይ ህዝብ ለብርቱ ቸነፈር አደጋ ሊጋለጥ ይችላል ተባለ፣ የሚሉት ይገኙበታል። አሁን ወደ ዝርዝሩ እንዘልቃለን። ባይደን ከዩክሬን ጋር አዲስ የደህንነት ስምምነት ተፈራርመዋል። የዩናይት ስቴትሱ ፕሬዚዳንት ጆ ባይደንና የዩክሬኑ ፕሬዝዳንት ቮሎዲሚር ዜለንስኪ ዩክሬንን ከሩሲያ ወረራ ለመከላከል የሚያስችል አቅም ለማጠናከር የታለመ የአስር ዓመት የሁለትዮሽ የጸጥታ ስምምነት ትላንት ሐሙስ ተፈራርመዋል። ስምምነቱ ሁለቱ መሪዎች ጣሊያን ላይ በመካሄድ ካለው የቡድን ሰባት ጉባኤ ትይዩ ተገናኝተው በተነጋገሩበት ወቅት የተፈረመው፣ የፊታችን የጥቅምት ወር መገባደጃ በሚካሄደው የዩናይትድ ስቴትሱ ምርጫ የቀድሞ ፕሬዚዳንት ዶናልድ ትራምፕ የሚያሸንፉ ቢሆን እንኳን ወደፊት ወደ ስልጣን የሚመጡ የዩናይትድ ስቴትስ አስተዳደሮች ዩክሬንን መደገፋቸውን እንዲቀጥሉ ለማድረግ የታለመ መሆኑን ባለስልጣናቱ አመልክተዋል። ዓላማችን የዩክሬንን አስተማማኝና ዘለቄታ ያለው ብቃት የመከላከያ ብቃቷን ማጠናከር ነው። የዩክሬን ዘላቂ ሰላም መረጋገጥ ያለበት ዩክሬን አሁን በምታሳየው የመከላከል ብቃትና ወደፊት የሚገጥሟትን የኃይል ጥቃቶች በማንኛውም ጊዜ መከላከል ወይም መመከት ስትችል ነው ያሉት ባይደን፣ ዩክሬን ሁለቱንም በማድረግ በምትችልበት መንገድ ላይ ዩናይትድ ስቴትስ ትደግፋታለች ብለዋል። ዘለንስኪ በበኩላቸው ይህ ዘላቂ ሰላምን ለማረጋገጥ በሚወሰዱ እርምጃዎች ላይ ያተኮረ እንደመሆኑ መላውን ዓለም የሚጠቅም ነው፣ ምክንያቱም ሩሲያ በዩክሬን ላይ የከፈተችው ጦርነት ተጨባጭ ዓለም አቀፍ ስጋት በመሆኑ ብለዋል። ስምምነቱ የዩናይት ስቴትስ ጦር መሳሪያዎችን እና ሌሎች ወታደራዊ ትጥቆችን እንዲሁም የደህንነት መረጃዎችን ለዩክሬን ማጋራት የሚያስችል ሲሆን ዩክሬን በመጨረሻው ኔቶን በአባልነት የምትቀላቀልበትን መንገድ እንደሚያመቻች እርምጃ ተደርጎም ታይቷል። ዘለንስኪ ለረዥም ጊዜ ይህ እውን ሆኖ ማየት ሲፈልጉ ቢቆዩም አጋር አገራቱ ግን የተባለውን እርምጃ ሳይወስዱ ቆይተዋል። በተጨማሪም የቡድን ሰባት መሪዎች በትላንትናው ዕለት የ50 ቢሊዮን ዶላር ብድር ለዩክሬን ለመስጠት በመርህ ደረጃ ተስማምተዋል። የብድሩ እዳ የሚከፈለው ሩሲያ ሞስኮ እንደ አውሮፓውያን የዘመን አቆጣጠር በ2022 ዩክሬንን በወረረችበት ወቅት በዓለም የገንዘብ ተቋማት እንዳታንቀሳቀስ ከታገደባት ገንዘብ በሚገኘው ወለድ እንደሚሆንም ተጠቁመዋል። የደቡብ አፍሪቃው ኤንሲ በነጮች ከሚመራው ፓርቲ ዲኤ ጋር የአንድነት መንግስት መሰረተ። ገዢው የአፍሪቃ ብሔራዊ ኮንግሬስ ፓርቲ ኤንሲ የአፓርታይድ ስርዓት ካበቃበት ከዛሬ 30 ዓመት ወዲህ ለዚያች አገር የመጀመሪያ የሆነውን ጥምር መንግስት ለመመስረት ከዋናው ተቃዋሚ ፓርቲ ዲሞክራሲያዊ ህብረት ፓርቲ ዲኤ ጋር በዛሬው ዕለት ስምምነት ላይ ደርሷል። ስምምነቱ የኤንሲው መሪ ሲሪል ራማፎሳ በፕሬዝዳንትነት ስልጣናቸው እንዲቀጥሉ ቢያስችልም የኤንሲ የ30 ዓመታት የስልጣን የበላይነት ግን ማብቂያ ምልክት ተደርጎም ታይተዋል። ኤንሲ ባለፈው ግንቦት 21 በተካሄደው ምርጫ ከአጠቃላዩ መራጭ ድምፅ 40 በመቶን ብቻ በማግኘት በሀገሪቱ ፓርላማ የነበረውን አብላጫ ድምፅ ያጣ ሲሆን የመሀል ቀኝ ዘምሙ የዲኤ ፓርቲ 21 በመቶን ድምፅ አግኝተዋል። ከዚህ በተጨማሪ ሁለት አናሳ ፓርቲዎች፣ መጠነኛ አቅም ያላቸው ፓርቲዎች የማህበራዊ ወግ አጥባቂው ኢንካታ የነጻነት ፓርቲ ና ቀኝ ዘመሙ የአርበኞች ፓርቲ ህብረትም የአዲሱ መንግስት አካል ይሆናሉ ተብለዋል። በሱዳን ከ750 ሺህ በላይ ህዝብ ለብርቱ ቸነፈር አደጋ ሊጋለጥ ይችላል ተባለ። ይህ የተገለጠው በሱዳን የተከሰተው ረሃብ ከቸነፈር ደረጃ ላይ መድረስ ያለ መድረሱን ለመወሰን የመንግስታቱ ድርጅት የተለያዩ ተቋማትና ሌሎች የእርዳታ ድርጅቶች ባቀረቡት የቅድመ ትንበያ ውጤት መሰረት ነው። የመጀመሪያው የትንበያ አሀዞች እንደ አውሮፓውያን የዘመን አቆጣጠር ከሰኔ አንድ በኢትዮጵያ የቀን አቆጣጠር ደግሞ እስካለፈው ግንቦት 24/2016 ዓ.ም ድረስ ባለው ጊዜ በጦርነት በተበታተነችው አገር ውስጥ የታየውን በፍጥነት እያሽቆለቆለ ያለ ሁኔታ የሚያመላክቱ ናቸው ተብሏል። የዓለሙ ጤና ድርጅት ዋና ዲሬክተር ቴዎድሮስ አድሃኖም ከትላንት በስቲያ ረቡ በሰጡት አስተያየት እንደ ገለጡት ግዙፉ የዓለማችን የሰብአዊ ቀውስ መሆኑ በተነገረለት የሱዳን ምስቅልቅል አስራ ሁለት ሚሊዮን ሕዝብ ከቀየው ተፈናቅለዋል። በአንዳንድ ግዛቶች እጅግ መጠነ ሰፊ የረሃብ አደጋ በተንሰራፋበት በአሁኑ ወቅት ነዋሪዎች አስፈላጊ አገልግሎቶችንና መድኃኒቶችን የማያገኙ በመሆናቸው ለህልፈት እየተዳረጉ ነው ሲሉም ዶክተር ቴዎድሮስ አክለዋል። በተቀናጀ የምግብ ዋስትና የደረጃ ምደባ አሰራር መሠረት በሰኔና በመስከረም ወር መሃል ባለው ጊዜ ውስጥ ቁጥራቸው 756 ሺህ የሚጠጉ ሰዎች የከፋ ውድመት ሊያስከትል በሚችለውና ደረጃ አምስት በሚባለው ውስጥ እንደሚገቡ የቅርብ ጊዜያቱ ትንበኛዎች ጠቁመዋል። ይህ በእንዲህ እንዳለ በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል ባለፈው የሚያዝያ ወር የተቀሰቀሰው ውጊያ አሁንም ተባብሶ መቀጠሉ ታውቋል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሰዓቱን ያለም ዜና ነው። የሱዳኑ ፈጥኖ ደራሽ ኃይሎች የምዕራባዊ ዳርፉር ዋና ከተማን ከበው የሚያካሄዱን ጥቃት በአስቸኳይ እንዲያቆሙ የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ትላንት ሐሙስ ባሳለፈው ውሳኔ አሳሰበ። ግዙፍ በሆነው የዳርፉር ምዕራባዊ አካባቢ እስካሁን ፈጥኖ ደራሽ ኃይሎቹ ያልተቆጣጠሯት ከተማ ኤልፋሽር ብቻ ስትሆን በውጊያው መካከል የተጠመዱ ከአንድ ሚሊዮን የሚበልጡ ነዋሪዎቿ መውጫ መንገድ አጥተው እንደሚገኙ ተገልጠዋል። ብሪታንያ ያቀረበችው ለዚህ ውሳኔ ሩሲያ ድምፀ ተአቅቦ ስታደርግ፣ ካለ ተቃውሞ በ14 አባል አገራት ድጋፍ አልፏል። ውሳኔው በተጨማሪም ፈጥኖ ደራሽ ድጋፍ ሰጪ ኃይሎችና የሱዳኑ ጦር ሰራዊት ከአንድ ዓመት በላይ የዘለቀውን ጦርነት እንዲያከትም በአስቸኳይ የተኩስ አቁም ላይ የሚደርሱበት መንገድ እንዲፈልጉም ይጠይቃል። ዳርፉር ውስጥ ሁከቱ እየተስፋፋ መሄዱ በእጅጉ እንደሚያሳስበው ያመለከተው የጸጥታው ምክር ቤት ውሳኔ የፈጥኖ ድራሽ ኃይሉ ተዋጊዎች በሰሜን ዳርፉር ዋና ከተማ ኤልፋሽርና ባለፈው ዓመት ምዕራብ ዳርፉር ኤልጀኒና ከተማ ውስጥ ጎሳ ተኮር ጥቃት መፈጸማቸውን የሚገልጹ ታማኒ ሪፖርቶች በጣም አሳሳቢ መሆናቸውን አመልክተዋል። ፈጥኖ ድራሽ ተዋጊዎችና የመንግስት ኃይሎች የሲቪሎችን ደህንነት እንዲጠብቁ የሚጠይቀው ይህ ውሳኔ የኤልፋሽር ነዋሪዎች አካባቢውን ለቀው ለደህንነታቸው ወደ ተሻለ ስፍራ መሄድ መፍቀድ እንዳለባቸውም አሳስበዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ያክሎም ሱዳን በሱዳን በሚካሄደው ጦርነት የሰላም ጥረት ከማድረግ ይልቅ ጣልቃ ገብቶ ጦርነቱን የሚያባብስ ስራ የሚሰሩ አገሮች በሙሉ እንዲያቆሙ ሲልም ጠይቋል። አስከትሎም ለተዋጊዎቹ ወገኖች የጦር መሳሪያ የሚሰጡ የመንግስታቱን ድርጅት የጦር መሳሪያ ማዕቀብ እየጣሱ በመሆናቸው ማዕቀብ ሊጣልባቸው እንደሚችል ማስታወስ እንደሚገባቸውም አመልክቷል። በመንግስታቱ ድርጅት የዩናይት ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የውጭ ጣልቃ ገብነቱ መቀጠል አስቀድሞም ያለውን አለመረጋጋት ከማባባስ ያለፈ ፋይዳ የለውም ሲሉ አስጠንቅቀዋል። አስከትለውም በሱዳን ያለው ሁኔታ እጅግ አደገኛ በሆነበት በዚህ ወቅት የተላለፈው ይህ ውሳኔ የዩናይት ስቴትስ አምባሳደር የኤልፋሽር ህዝብ በውጊያ ተጠምዷል። ከባድ መሳሪያ በታጠቁ የፈጥኖ ደራሽ ኃይሎች ተከቧል። ምግብ መድኃኒትና፣ ሌላውንም መሠረታዊ አስፈላጊ ነገሮች እያለቀበት የብረት ታቸነፈር እየመጣበት ነው። መጠነ ሰፊ የጅምላ ጭፍጨፋ ይፈጸማል የሚለው ስጋትም እያየለ ነው ሲሉ አስጠንቅቀዋል። ክብራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ቻናል 57 ዲቪዌስ ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅታችንን ነው እየተከታተላችሁ ያላችሁት። አድማጮቻችን እንዲሁም ተመልካቾቻችን ዛሬ ምሽት ሲሳ አሸናፊና ግርማ ደገፋ፣ በምስል ቅንብሩ አበባየው ገበያው ደግሞ በማኅበራዊ መገናኛና ዌብሳይት ምህንድስናው አብራናለች ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው የምትሹ ብትኖሩ ሌላ አማራጭ አለን። 2022059942 የዋሳፕ መስመራችንን ተጠቀሙ። ዋና አዘጋጃችን ጽዮን ግርማናት ወደ ዕለቱ አብይ ርዕስ ጉዳይ የሚሻገር ከሰሜን ኢትዮጵያ ጦርነት በኋላ ይገባኛል ጥያቄ ከሚነሳባቸው የትግራይና አማራ ክልል አዋሳኝ አካባቢዎች የተፈናቀሉ ሰዎችን የመመለሱ ስራ በወጣው የጊዜ ሰሌዳ መሰረት እየተፈጸመ ባለመሆኑ ችግራቸው መባባሱን ተፈናቃዮች ተናግረዋል። ከጸለምት ወረዳ መፈናቀላቸውን ለአሜሪካ ድምፅ የገለሱት አስተያየት ሰጮቹ እስከ ግንቦት ሰላሳ ቀን እንዲመለሱ ለማድረግ ታቅደው እንደነበር አውስተው እስካሁን ግን አለመመለሳቸውና ከክረምቱ ወቅት መዳረስ ጋር ተያይዘው ችግሩ ሊባባስ እንደሚችል አመልክተዋል። በጉዳዩ ላይ ከትግራይ ክልል ጊዜያዊ አስተዳደርና ከፌዴራል መንግስት የኮሚኒኬሽን አገልግሎት ጽሕፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የክልሉ የሰሜን ምዕራብ ዞን አስተዳዳሪ አቶ ከሊላ ሀጋዚ ከጸለምቲ ወረዳ ከጦርነቱ በኋላ የተመሠረቱ የአስተዳደርና የጸጥታ መዋቅሮች በፌዴራል የጸጥታ ኃይሎች እስካሁን እንዲፈርሱ አለመደረጋቸው ለተፈናቃዮቹ በወቅት አለመመለስ ምክንያት እንደሆነ ጠቅሰዋል። ሙልጌታ ጽባይ እዚህን ጉዳይ ዝርዝር ይነግረናል። በፕሪቶሪያው የሰላም ስምምነትና በፌዴራል መንግስት አከራካሪ እየተባሉ ከሚጠሩት የትግራይና የአማራ ክልል አዋሳኝ አካባቢዎች አንዱ የሆነው የጸለምቲ ወረዳ ተፈናቃዮች እስካለፈው ግንቦት 30 ቀን ሁለት ሺህ አስራ ስድስት ዓመተ ምሕረት ድረስ ወደ ቀያቸው እንዲመለሱ የጊዜ ሰሌዳ እንደተቀመጠ በትግራይ ክልል ጊዜያዊ አስተዳደር ቢገለጽም እስካሁን ግን ሳይመለሱ በየመጠለያ ጣቢያዎች ውስጥ በችግር እየኖሩ እንደሚገኙ ለአሜሪካ ድምጽ ተናግረዋል። ከጸለምቲ ወረዳ ማይተኽሊ ባለ መንደር ባለፈው ዓመት ጥቅምት ወር ከባለቤታቸውና ከሁለት ልጆቻቸው ጋር መፈናቀላቸው የገለጹት አቶ ገብረ ኪዳን ተወልደ አሁንም በእንዳባ ጉና የተፈናቃዮች ማዕከል ውስጥ ያለ በቂ እርዳታና መጠለያ እየኖሩ እንደሚገኙ አመልክተዋል። አቶ ገብረ ኪዳን ሰኔ ወር ገብቶ የተፈጸመ ነገር ባለመኖሩ ተስፋ አስቆራጭ ሆኗል ይላሉ። ብዙ ተስፋ ዘግተናል ነበር ግን አሁን ግን አደራጅቷ ወደ ቀያችን ልንመለስ አርሶ አደር መሆናቸውን የገለጹት አቶ ገብረ ኪዳን የክረምቱ ወቅት እየተዳረሰ በመሆኑ የእርሻ ጊዜያችን ሳያልፍ ለመመለስ እንፈልጋለን ሲሉ ሂደቱን እንዲፋጠን ጠይቀዋል። ከአላማጣ ከተማ ተፈናቅለው ለአንድ ዓመት ከስምንት ወራት ከቆዩ በኋላ ሰሞኑን ወደ ቀያቸው እንደተመለሱ የገለጹት አቶ ኃይለ ገብረመድህን የተባሉ በበኩላቸው ወደ አገራችን ስንመለሱ አንድ ሀገራችን ላይ ከሀያ ወራት በኋላ መምጣታችን አንድ ደስ የሚል ስሜት ሲሆን፣ ሁለተኛ ግን ሀገራችን በታ ዘርፍ ላይ በጣም አስጊ ሁኔታ ላይ ስላለች ትሰጋለህ። እኛ ተፈናቃዮች ብቻ ሳይሆን ነዋሪን በአሁኑ ሰዓት ያለው ከጸገዴ ወረዳ ተፈናቅለው በአብይ አድ ከተማ በተፈናቃዮች ማዕከል በችግር እያሳለፉ እንደሚገኙ የገለጹት አቶ ብርሃነ ታፈረ ደግሞ እስከ ሰኔ 30 ቀን ሁለት ሺ አስራ ስድስት ዓመተ ምህረት ወደ ቀያቸው እንደሚመለሱ ቃል እንደተገባላቸውና በተስፋ እየጠበቁ እንዳለ ተናግረዋል። እንደምታወቀው አለ ም ተፈናቀ ሚሮ ዙ ላ ይባላል አደ እስካሁን በቃ ትሄዳላችሁ ትሄዳላችሁ እንጂ እ አንተጨባጭ የተሰራ ነገር የለም። እዙ በተስፋም አንዳንዴ ተስፋ ያደርጋል፣ አንዳንዴ ደግሞ ስል ደሞ ተስፋ ይቆጣል። እንደዛ ነው። አሁን በመጠለያ ያለው ህዝብ ያው እንደምታውቀው አራት ዓመት የተቀመጠ ፕላስቲክ እንደ እንደሚሆን በንፋስና በፀሐይ የተቀላዶ ክረምቱን በጣም አስጊ ነው። በተለይ አሁን ራጃ አእመሩ ከፍተኛ ዝናብ ጀምሯል። ጨባጭ ለመሆን አንፈልግም ረፋችን በጉዳዩ ላይ ከትግራይ ክልል የማህበራዊ ጉዳይና መልሶ ማቋቋም ቢሮ እንዲሁም የኮሚኒኬሽን ጽህፈት ቤት አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የክልሉ የሰሜን ምዕራብ ዞን ምክትል አስተዳዳሪ አቶ ከላለ ሐጋዚ የጸለምቲ ወረዳ ተፈናቃዮችን በጊዜ ሰሌዳው ለመመለስ ያልተቻለው የፌዴራል የጸጥታ ኃይሎች በአካባቢው ከጦርነት በኋላ የተመሰረቱ አስተዳደሮችና የጸጥታ መዋቅሮችን እንዲፈርሱ ባለማድረጋቸው ነው ብለዋል። አማራ ክልል አስተዳደር በጸለምት አካባቢ ሰፋሪዎች እንዲወጡ ታጣቂ ኃይሎች እንዲወጡና መከላከያው ስራው እንዲሰራ በዛው ሪጉሪሳችን ገብቶ መጀመሪያ በሱ ንደሱ መሰረት በኋላ ደግሞ ተሰራቃዩ ወደ ቀዩ ተመልሶ ክረምት እየገባ ስለሆነ፣ አሁን ካልተዘጋጀ ደግሞ ለሚቀጥለው በጣም አስቸጋሪ ሁኔታ ስላለ፣ በዚህ መሰረት አድጎ እንዲሰራ ነው የነበረው። አሁን ግን ይሄ ባለመስራቱ አሁንም በከባድ ችግር ውስጥ ያለው የክልሉ ምክትል ፕሬዚደንት ነ ትናንት ጀኔራል ታደሰ ወረደ ባለፈው ሚያዚያ ወር መጨረሻ በሰጡት መግለጫ እስከ ሰኔ 30 ቀን ድረስ ተፈናቃዮችን አጠቃሎ ለመመለስና ከጦርነቱ በኋላ በአካባቢዎቹ የተመሰረቱ አስተዳደሮችን በማፍረስ አዲስ አስተዳደር ለመመስረት ከፌዴራል መንግስት የጸጥታ አመራሮች ጋር እንዳደረጉት በገለጹት ውይይት ከስምምነት ላይ መደረሱን መናገራቸው ይታወሳል። በእቅዱ ላይ እንደሰፈረው በአካባቢዎቹ ቅድሚያ ተሰጥቷቸው የሚከናወኑት ተግባራት ታጣቂዎችን ትጥቅ ማስፈታት፣ በጦርነቱ ወቅት የተቋቋሙ አስተዳደሮችን ማፍረስ፣ ተፈናቃዮችን መመለስና በወረዳዎችና በቀበሌዎች ጊዜያዊ አስተዳደሮችን መመስረት የሚሉ ናቸው። በጊዜ ገደቡ መሰረት እነዚህ ተግባራት በደቡብ ራያና ጸለምቲ እስከ ግንቦት 30 ቀን፣ በምዕራብ ትግራይ ደግሞ እስከ ሰኔ 30 ቀን እንዲጠናቀቁ ሙሉ መግባባት ላይ ተደርሷል። የፌዴራል መንግስት የኮሚኒኬሽን አገልግሎት ጽህፈት ቤትና የአደጋ ስጋት ስራ አመራር ኮሚሽን አመራሮች በጉዳዩ ላይ ምላሽና ማብራሪያ እንዲሰጡን ያደረግነው ጥረት አልተሳካም። በፌዴራሉ መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ የሚጠሩት የትግራይና የአማራ ክልሎች አዋሳኞች ከሰሜን ኢትዮጵያው ጦርነት በፊት በትግራይ ክልል ስር የነበሩና ከጦርነት ፍጻሜ በኋላ በአማራ ክልል ስር እየተዳደሩ እንደሚገኙ ይታወቃል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባ የመመሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራ ከብሔራዊ ቴሌቪዥን ጋር በነበራቸው ቃለ ምልልስ የአዋሳኝ አካባቢዎቹ የይገባኛል ጥያቄ በህግና በሰላማዊ መንገድ እንዲፈታ ከስምምነት ላይ መደረሱን ገልጸዋል። ለዚህም ሁሉንም ወገኖች ካለፈው ደም አፋሳሽ ግጭት ትምህርት ወስደው የፕሪቶሪያውን የሰላም ስምምነት እንዲያከብሩ ጥሪ ማቅረባቸው ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላልፍላችሁ የአርብ ምሽት ስርጭታችንን ነው። ቀደም ብሎ ሙሉጌታ ያስደመጠን የዕለቱን አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ባለፈው መጋቢት ወር ከቢሮቸው ተወስደው በእስር ላይ የሚገኙት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ሊቀ መንበር ዝናቡ አበራ በተለያዩ ሆስፒታሎች የልብና ሌሎች ሕመሞች ሕክምና እየተከታተሉ መሆናቸውን ምክትላቸው መጋቢ ብሉ የአብርሃም ሃይማኖት ለአሜሪካ ድምፅ ገልጸዋል። በህመማቸው ምክንያት ዛሬ በነበረው ችሎት ላይ እንዳልተገኙ አረጋግጠዋል። በችሎት ውሎ እርሳቸውን ጨምሮ በአስቸኳይ ጊዜ አዋጅ ወቅት በቁጥጥር ስር በዋሉ ዘጠኝ ሰዎች ላይ ፍርድ ቤት ለፖሊስ የሰጠውን ተጨማሪ የምርመራ ጊዜ በመቃወም ጠበቆቻቸው ይግባኝ አቅርበው ክርክር ተደርገዋል። በሌላ በኩል በአስቸኳይ ጊዜ አዋጅ አውድ ስር በቁጥጥር ስር ውለው እስካሁን ለፍርድ ያልቀረቡ ሶስት የብዙሃን መገናኛ ባለሙያዎችን ጨምሮ አራት ግለሰቦች በጠበቆቻቸው አማካኝነት አካልን ነፃ የማውጣት ክስ መስርተዋል። የዚህም ጉዳይ ዝርዝር ኬኔዲ አባት ይዘዋል። የኃይል ጊዜው ባበቃው የአስቸኳይ ጊዜ አዋጅ አውድ ስር ከመጋቢት 17 ቀን 2016 ዓ ም ጀምሮ በእስር ላይ የሚገኙት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቡ አበራ የልብና ሌሎች ህመሞች እንዳጋጠሟቸው የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ለአሜሪካ ድምፅ ተናግረዋል። ባለፈው ሳምንት አርብ አመሻሽ ላይ ከሌሎች እስረኞች ጋራ ከአዋሽ አርባ ማቆያ የተመለሱት አቶ ዝናቡ ከትናንት በስቲያ ረቡዕ ጀምሮ በተለያዩ ሆስፒታሎች በሕክምና ላይ እንደሆኑ እና ዛሬ በነበረው የእርሳቸውና ሌሎች ስምንት ተከሳሾች የችሎት ቀጠሮ ላይም እንዳልተገኙ አክለው ተናግረዋል ፕሮፌሰር ዝናባ በራ ከረቡ ጀምሮ ከባድ ህመም ተሰምቷቸው በሶስተኛ ፖሊስ ጣቢያ ባሉ የሕክምና ባለሙያዎች ሬፈር ከኛ አቅም በላይ ነው በማለት ወደ ራስ ደስታ ሆስፒታል እንዲሄዱ ምርመራ እንዲደረግላቸው ሮብ ከሰዓት ተደረገ። በተመሳሳይ ትናንትም የተለያዩ ምርመራዎች እየተደረገላቸው የልብ ሕመም ኩላሊታቸውም እንዲሁም ሌሎች ሕመሞች አጋጥመዋቸዋል። አሁን በሕክምና ክትትል ላይ ይገኛሉ። በዛሬው እለትም ችሎት መቅረብ አልቻሉም የጤናቸው ሁኔታ ከባድ ከመሆኑ የተነሳ ራስ ደስታና ሌሎች ከፍተኛ ምርመራ ያለባቸው ቦታዎች ላይም የልብ ምርመራ እንዲሁም የውስጥ ደዌ ዛሬ ምርመራ እያካሄዱ ነው በእድሜም ገፋ ያደረጉ ሰው ናቸው አዋሽ አርባ እንኳን ለሳቸው ለእኛ ለወጣቱ ከባድ እንደሆነ እኔ ምስክር ነኝ ቦታው ላይ ከዛ በፊት ግን ጤነኛ ፍጹም ጤነኛ ሰው ናቸው የኢህአፓ ሊቀመንበር ዝናቡ አበራን ጨምሮ በአንድ መዝገብ ስር ምርመራ እየተደረገባቸው የሚገኙ ዘጠኝ እስረኞች ባለፈው ረቡዕ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የቀጠሮ ችሎት ሲቀርቡ ለፖሊስ የ12 ቀን ተጨማሪ የምርመራ ጊዜ ተፈቅዶ ነበር። ይህን በመቃወም ጠበቆቻቸው ይግባኝ አቅርበው ዛሬ አርብ ሰኔ ሰባት ቀን ክርክር መደረጉን ከጠበቆቻቸው አንዱ ሰለሞን ገዛኸኝ ለአሜሪካ ድምፅ ተናግረዋል። ጠዋት ክርክር አርገናል። ፖሊስ ያንኑ ቀደም ብሎ ተጨማሪ ጊዜ የጠየቀበትን ምክንያቶች ነው በይግባኙ ላይ መልስ የሰጠው ከዛም ውስጥ ለምሳሌ የሰውና የሰነድ ማስረጃ ማሰባሰብ እንዲሁም ደግሞ ባንክ እንቅስቃሴ በተመለከተ ለኢንሳና ለብሔራዊ ባንክ የላክስ ስለሆነ የዛን ውጤት ለመጠባበቅ የጀመርነው ምርመራ ሰፊ በመሆኑ ውስብስብ በመሆኑ የጠየቁት ይግባኝ ውድቅ ይባላል እና የስር ፍርድ ቤት ውሳኔ ይጽናልን የሚል ነው በእኛ በኩል የቀረበው። እነዚህ ተጠርጣሪዎች ወይም ይግባኝ ባዮች ላለፉት ሰባ ሰማንያ ቀናት በአዋሽ አርባ የቆዩ ናቸው ፖሊስ ምርመራ አላደረኩም ያለው ከእውነት የራቀ ነው። ምክንያቱም ራሳቸው ተጠርጣሪዎች እንዳመለከቱት ፖሊስ ራሱ አሁን ለዚህ ለተጨማሪ ምርመራ መጠየቂያ የመጡት ፖሊሶች አዋሽ አርባ በግብ በነበርንበት ወቅት እየመጡ ቃላችን ይቀበሉ ነበር። ስለዚህ ምርመራ የተጀመረው አሁን ሳይሆን ላለፉት ሰባ ሰማንያ ቀናት ስለሆነ ተጨማሪ ቀን አያስፈልገውም በማለት ተከራክረናል። ፍርድ ቤቱ የሁለታችንንም ክርክር ካዳመጠ በኋላ ለብይን ሰኞ አምስት ሰዓት ተቀጥሯል። በተመሳሳይ በአስቸኳይ ጊዜ አዋጁ አውድ ስር በቁጥጥር ስር ውለው በወራት ለሚቆጠር ለተለያየ የጊዜ መጠን በአዋሽ አርባ ወታደራዊ ማሰልጠኛ ካምፕና በአዲስ አበባ ታስረው የቆዩ ሶስት የብዙሃን መገናኛ ባለሙያዎችን ጨምሮ አራት እስረኞች በጠበቆቻቸው አማካኝነት አካልን ነፃ የማውጣት ክስ መስርተዋል። እሱ ባለፈው ማክሰኞ ሰኔ አራት ቀን መመስረቱን የገለጹት ጠበቃና የህግ አማካሪ አዲሱ ጌታነህ ፖሊስ ዛሬ አርብ ሰኔ ሰባት ቀን ቀርቦ መልስ እንዲሰጥ በፍርድ ቤት ታዞ የነበረ ቢሆንም አለመቅረቡን አመልክተዋል። በቃሉ ሀምሌ ሰላሳ ጀምሮ ሁለት ሺህ አስራ አምስት ጋዜጠኛ ቴዎድሮስ ዘርፉ ነሐሴ አስራ አምስት ጀምሮ ነው በቁጥር ስር የዋለው። ጋዜጠኛ በላይ ማናየ ደግሞ ህዳር ሦስት ሁለት ሺህ አስራ ስድስት ጀምሮ ነው በቁጥር ስር የዋለው እስካሁን ድረስ ምንም አይነት የፍርድ ቤት ትእዛዝም የለም። ወደ ፍርድ ቤትም አልቀረቡም። የአስቸኳይ ጊዜዎች ማለቁን መነሻ በማድረግ ከሰኔ አራት ሁለት ሺ አስራ ስድስት አመተ ምህረት ነው አካል ነጻ ማውጣት ክስያ መሰረት ነው። አቤታችን ለፌዴራል ፖሊስ መልስ እንዲሰጥ ለዛሬ ሰኔ ሰባት ሁለት ሺ አስራ ስድስት አመተ ምህረት ነበረ ትእዛዝ የተሰጠው ግን አሁን ስምንት ሰዓት ላይ በነበረው ቀጠሮ ፌዴራል ፖሊስ አልቀረበም። ከአራቱ ታሳሪዎች መካከል ለአስር ወራት በአዋሽ አርባ የቆየው የብዙሃን መገናኛ ባለሙያ በቃሉ አላምረውና ከዘጠኝ ወር በላይ የታሰረው ቴዎድሮስ ዘርፉ ዛሬ ከአዋሽ አርባ በመመለስ ላይ እንደሚገኙ ማረጋገጣቸውን ከጠበቆቻቸው አንዱ የሆኑት አቶ አዲሱ ገልጸዋል። ሌሎቹ ሁለት ታሳሪዎች በአዲስ አበባ እንደሚገኙ ማረጋግጠዋል። በአራቱ እስረኞች ላይ የሚቀርበውን ክስ ለመስማት ፖሊስ የፊታችን ሰኔ 11 ቀን እንዲያቀርባቸው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ምድብ ችሎት ትዕዛዝ መስጠቱንም አቶ አዲሱ ጌታነ አክለው ተናግረዋል። ይህ በእንዲህ እንዳለ ለአስር ወራት ያህል በእስር ላይ የቆየው በላይ በቀለ ወያ ትናንት ባህር ዳር ከሚገኝ እስር ቤት በገንዘብ ዋስ መለቀቁን የአሜሪካ ድምፅ አረጋግጧል። በተለያዩ መድረኮችና የማህበራዊ ብዙሀን መገናኛ ፖለቲካዊና ማህበራዊ ይዘት ያላቸው ግጥሞችን በማቅረብ የሚታወቀው ገጣሚ በላይ በቀለ ወያ ነሐሴ አስር ቀን 2015 ዓ.ም ነበር በቁጥጥር ስር የዋለው የቀድሞው ኢዜማ ሊቀመንበር የሸዋስ አሰፋ ደግሞ ከአንድ ሳምንት እስር በኋላ ባለፈው ቅዳሜ ሰኔ አንድ ቀን ተለቀዋል። የእርስ በርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር 30 ቀን 2016 ዓ ም ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች አንዱ የሆኑት የቀድሞው የኢዜማ ሊቀመንበር የሸዋስ አሰፋ አርብ ግንቦት 23 ቀን 2016 ዓ ም ምሽት ላይ በቁጥጥር ስር መዋላቸውን መዘገባችን ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ መካከለኛው የኢትዮጵያ ክልል እንሻገራለን። ማዕከላዊ ኢትዮጵያ ክልል የሐሰት የማኅበራዊ ትስስር ገጾችን ከፍተው ግጭትን ለማነሳሳት ይንቀሳቀሳሉ በሚል የተጠረጠሩ ሰባ ሁለት የማኅበረሰብ ትስስር ገጽ ባለቤቶች መታሰራቸውን ከመከላከያቸውም በዋስ የተለቀቁ መኖራቸውን የክልሉ የሰላምና የጸጥታ ቢሮ ዛሬ ለአሜሪካ ድምፅ አስታውቋል። በአንጻሩ የተሳሪ ቤተሰቦችና የአካባቢው ነዋሪዎች ተጠርጣሪዎቹ የመንግስትን ብልሹ አሰራር በመተቸታቸውና የመብት ጥያቄ በማቅረባቸው መታሰራቸውን ተናግረዋል። የሰላምና ጸጥታ ቢሮው ለቀጣይ እርምጃው ጥናት እያደረገ መሆኑን አስታውቀዋል። የአዛው ዘጋቢያችን ዮናታን ዘብዴውስ ቀጣዩ ልኳል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ካሳም ዛሬ አርብ ሰኔ 7 ቀን 2016 ዓ ም ከአሜሪካ ድምፅ ጋር በነበራቸው የስልክ ቆይታም የክልሉ መንግስት ግጭት ቀስቃሽ ሲሉ የፈረጃቸውን የማህበራዊ ትስስር ገጾችን ባለቤቶችን ማስር አስታውቀዋል። ማህበረሰብን ለግጭት የሚያነሳሱ መረጃና መስረጃ ላይ ሳይደግፉ በውሸትና ና በቅጥፈት አካባቢውን ለማናወጥና የቃውስና ትርምስ አካባቢ ለማድረግ የተነሳሱ ስለነበሩ ሁለት ሰባ ስድስቶቹን ለይተን በጥናት ወደ ህግ እንዲቀርቡ በማድረግ ሰባ ሁለቶቹ ለህግ የቀረቡ እንደሆነ ለመግለጽ ነው። በክልሉ የተለያዩ ዞኖች በአመቱ ውስጥ ያጋጠመውን የጸጥታ ችግር መፍታት ያስተዳደራቸው ቀዳሚ ትኩረት እንደነበረ የተናገሩት ኃላፊው ግጭትን ለማነሳሳት የአሰት ገጾችን ከፍተው ጥላቻን ይሰብካሉ ባሏቸው ግለሰቦች ላይ ጥናት በማድረግ እርምጃ ተወስዷልም ብሏል። በክልሉ አምስት መቶ አርባ ስድስት ሚዲያዎች አሉ። በአምስት መቶ አርባ ስድስት ከላየነ ውስጥ ሁለት መቶ ሰባዎቹ ማታንኪዎች ናቸው። ይህ ትችትንም ቢሆን በመረጃ ላይ ተመስርቶ የሚተቹ የሚያነቃቁ አንቂ የሆኑ አንዳንድ መረጃዎችንም ደግሞ በትክክለኛ መረጃ መነሻ ላይ ሆነው መረጃ እየሰጡ ሁሌ ሰባ ናቸው። እነርሱ ነነካቸውም እነርሱ በበህዝት መንገድ የልማት አቅም ሆነው በልኩ ነገሮችን እያዩ ሚዛን ላይ ቆመው በተጨባጭ መረጃ ላይ ቆመው የሚተቹትን ሊነካ አይገባም በሚል ሁለት ሰባዎቹን ለይተናል። የቢሮ ኃላፊ ይህን ይበሉ እንጂ ለደህንነታቸው ስለሚሰጉ ስማቸውን እንዳንገልጽ ጠየቁ። አስተያየት ሰጪ ግን ከታሰሩት መካከል አንዱ የቤተሰብ አባላቸው እንደሚገኙ በተጠቁመው በወንጀል ድርግት የሚሳተፉ አይደሉም ሲሉ እርምጃውን ተቃውመዋል። ግን ትክክለኛ ማስረጃ የለም አሁን እውነቱ የሚባሉበት እኮ ይሄ የሚባል ትክክለኛ ችሎቱ መርምሮ የምርመራ አካሉ ያገኘባቸው አንድም አበ የሚባሉ እኮ ጥፋት ያለበት ያገኘባቸው ነገር እኮ የለም። በአንጻሩ ታስሮ የሚገኙ ተጠርጣሪዎች የመንግስትን ብልሹ አሰራር የሚተቹና የመብት ጥያቄ ያቀረቡ እንደሆኑም አስተያየት ሰጩ ገልጿል። የሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ከታሰሩት ውስጥ በዋስትና የተለቀቁም እንዳሉም ጠቁሟል። በሌላ በኩል የቀበና ብሔረሰብ መብት ተሟጋች መሆናቸውን የሚናገሩት አቶ ሀብብ ከድር ከወራት እስራት በኋላ በዋስ መለቀቃቸውን ተናግሯል። ፍርድ ቤቱ በዋስ ለቆናት እንግዲህ ለረጅም ጊዜ ስድስት ወር የሚጠጋ ጊዜ ቀጠሮ ነው የቆየ ነው። በፍርድ ቤት ቀጠሮ ምክንያታቸው ደግሞ ስልኮቻችሁ ወደ ኢንሳ ኢንፎርሜሽን መረብ ደህንነት ወደዛ ዘዋል በሚል ነበር ቀጠሮዎች እያመላለስን የነበረው እኛም እየተከራከርን ነው የቆየ ነው። ማህበራዊ ሚዲያ ነው የተጠረጠርንበት ወንጀል ማህበራዊ ሚዲያ ደግሞ የዋስትና መብት ማያስከለክል ነው እንድንወጣ ተደርጎ የአካል ነጻነታችን ተጠብቋል ማለት ነው። በአጠቃላይ ወደ ስድስት ወር ጊዜ በዚህ ሁኔታ ነው ያሳለፍነው። ዞሮ ዞሮ በሀሳብ ለህዝቦች ስትል በመጠየቃችን፣ በአመራሮች ወይም ደግሞ በአጠቃላይ በክልሉ ያሉ ክፍተቶችን ትችት በመሰንዘራችን የፖለቲካ ትችት በዛ ምክንያት ነው እስካሁን ድረስ ለእስር የቆየ ነው ማለት ነው ከእርሳቸው ጋራ በተለያየ ጊዜ ታሰሩ ሰላሳ ወጣቶች መለቀቃቸውንም ገልጸው አሁንም ግን በወልቂጤና በሆሳና ከተሞች በሚገኙ ማረሚያ ቤቶች የታሰሩ ወጣቶች ጥቂት እንዳልሆኑ አስረድተዋል። እንግዲህ ሰላሳውን በተለያየ ጊዜ ነው የተለቀቀው። አሁን በእስር የሚገኙት እኔ ባለኝ መረጃ ቀቢና ከጉራጌም በኩል የቀቢና እስረኞች ትንሽ በዛ ይላሉ። ወደ ሀያ ስድስት አካባቢ የሚበማቀው ጉራጌ በኩል ወደ ዘጠኝ አካባቢ እኔ አውቃለሁ እና አጠቃላይ ወደ ሰላሳ ኦልሞስት ወደ አርባ የሚጠጋ እስረኞች አሁን በማረሚያና በተለያዩ ስሜቶች ይገኛሉ። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ካሳም የጸጥታ ችግሮችን በዘላቅነት ለመፍታት ያስችላሉ የተባሉ ህብረተሰብ አቀፍ ስራዎች የተሰሩ እንደሚገኙም አመልክተዋል። ይሁንና በአንዳንድ የክልሉ ዞኖችና ወረዳዎች አሁንም መፍትሄ ያላገኙ የህዝብ ጥያቄዎች ለሰው ህይወት ህልፈትና ለንብረት ውድመት ምክንያት የሆኑ እንደሚገኙ ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታንን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ የካሜሮን ግጭትና የካካው አቅርቦት እጥረት ያስከተለውን የዋጋ ንረት በተመለከተ የተዘጋጀውን ዘገባ እናሰማችኋለን። የካካው ፍላጎት በከፍተኛ መጠን በመጨመሩ በዓለም ገበያ ላይ ያለው ዋጋ እስከ ዛሬ ባልታየ መጠን እንዲንር አድርጎታል። በዚያም ላይ ዋናው ምርት መናኸሪያ በነበረው የካሜሮን ደቡብ ምዕራብ ክልል ለገበያ የሚውል በቂ ምርት አልተገኘም። የምርቱ ማነስ መንሰኤ እንደ አውሮፓውያኑ ከ2017 አንስቶ እንግሊዝኛ ተናጋሪ በሆኑት ሁለቱ የሰሜን ምዕራብና ደቡብ ምዕራብ የአገሪቱ ግዛቶች ውስጥ የቀጠለው ጦርነት ቁጥራቸው የበዛ የአካባቢው አርሶ አደሮች ቀያቸውን ጥለው ለመሸሸግ በመገደዳቸው ነው። የጄዲ ሱዳን ሐውቱ ከደቡብ ምዕራብ ካሜሩን ከቢዮ ባደረሰን ዘገባ እንደጠቆመው አካባቢውን ጥለው ከተሰደዱ ገበሬዎች አንዳንዶቹ መመለስ ጀምረዋል። የዚህን ጉዳይ ዝርዝር አሉላ ከበደ እንደሚከተለው አቀናብሮታል። ቲፉ ቪክቶሪያና ቤተሰቧ ላለፉት አምስት ዓመታት በካሜሮን ደቡብ ምዕራብ ግዛቷ ዋና ከተማ ቡያ ተጠልለው ይገኛሉ። ከቡያ 25 ኪሎ ሜትሮች ርቀት ላይ በምትገኘው ሙዮካ የኮካዋ አምራች ገበሬ የነበረችው ቲፉ ከግብርና ስራዋ በምታገኘው ምርት አምስት አባላት ያለውን ቤተሰቧን ታስተዳድር ነበር። ይሁንና የእርሻ ማስዋንና መኖሪያ ቤቷን ያወደመውን በአካባቢው የተቀሰቀሰውን ግጭት ተከትሎም ቤተሰቧን ይዛ አንጻራዊ መረጋጋት ወደ አላት ቡያ ተሰደደች። የኮኮዋ ዋጋ በእጅጉ በመጨመሩ ታዲያ በደረሰባት ኪሳራ ክፉኛ ያዘነችው ቲፉ የቀድሞ ሕይወቴን መልሼ ባገኝ ስትል አጥብቃ ትመኛለች። ይህ ሁኔታ ሲጀመር ሕይወቴ ላጣ የምችልበት ሁኔታ ሊፈጠር ነበር። አሁን ይኸው እንዲህ ባለው ሁኔታ ውስጥ ተስፋ ቆርጬ ይገኛለሁ። ወደዚያ ልመለስ በማልችልበት ሁኔታ ውስጥ አይምሮዬን ማሳረፍ አልቻልኩም። ምክንያቱ ይሄ ነው። ስለ ዋጋው ሰማለሁ። ሆኖም አይምሮዬን በዋጋ ጉዳይ ማጨናነቅ አልፈልግም። ወደዚያ መመለስም ሆነ መልሼ የእርሻ ቦታዬን ማግኘት በማልችልበት ሁኔታ ውስጥ በከንቱ ስለ እርሱ ማሰብ አልፈልግም። በቃ እንዲሁ በውስጤ እያንባው እቀመጣለሁ። ከቅርብ ጊዜ ወዲህ የኮኮዋ ዋጋ በከፍተኛ ደረጃ እየጨመረ በመምጣቱም አንዳንድ አርሶ አደሮች ጥሏቸው ወደ ሄዱት የእርሻ ማሳዎች በፍጥነት መመለስ ይዘዋል። ሴኪስ እንዬህ የኮኮዋ ዋጋ ከዚህም የበለጠ ሊጨምር ይችላል በሚል ተስፋ በደቡብ ምዕራብ ሙንዶኒ መንደር የሚገኘውን የእርሻ ማሳውን ለማበጃጀትና አዲስም ለማቋቋም ውጥን ይዟል። ዋጋ ዝቅተኛነት እና በኬሚካል ዋጋ ማሻቀብ እኔ ለግብዓት የማውለው ወጪ እና የማገኘው ምርት እኩል እንዳልሆነ ስረዳ አንዳንዶቹን የእርሻ ቦታዎች ለመተው ተገድጃለው። ኪሳራ ላይ ነበርኩ። ካለፈው ዓመት አንስቶ የምርት ዋጋ በፍጥነት እየጨመረ ሲመጣ ግን ወደ እርሻ ቦታዎቹ ተመልሼ የምችለውን ሁሉ ማድረግ ጀመርኩ። በደቡብ ምዕራብ ካሜሮን እየተካሄደ ባለው ጦርነት የተነሳ በርካታ ገበሬዎች ወደ ሌሎች አካባቢዎች ሸሽተው ሄደዋል። በዚህም የተነሳ ቀድሞ 43 በመቶ ያህሉን ኮከዋ ያመርት የነበረውና ትልቁ የሀገሪቱ የኮከዋ አምራች የነበረው ግዛት ዛሬ ያን ያህል መጠን ያለው ምርት አያመርትም። ይሁንና ንግድ በካሜሮን ብዝነስ ን ካሜሮን የተባለው በኢንተርኔት አማካኝነት ዜና የሚያሰራጭ ቡድን እንደዘገበው እንደ አውሮፓውያን ዘመን አቆጣጠር በ2022ና 23 መካከል ባለው ጊዜ ካሜሮን የኮከዋ ምርቷ በ11.2 በመቶ ቀንሷል። ለዚህም በከፊል ምክንያቱ በደቡብ ምዕራብ ግዛቷ ያለው የጸጥታ ጉዳይ ነው። በተመሳሳይም የካሜሮን ብሔራዊ የኮከዋና የቡና ምርቶች ምክር ቤት እንዳመለከተው ከ500 ሺህ በላይ የሚሆነው ዜ ጋዋ ከኮከዋ ምርት በሚገኝ ገቢ የሚተዳደር ነው። ቀደም ሲል አንድ ኪሎ ኮከዋ በአንድ የአሜሪካ ዶላር ይሸጥ ነበረ። ዛሬ ታዲያ ዘጠኝ ዶላር ያወጣል። ይህም የመካከለኛው አፍሪካዊቱ አገር ከአሁን ቀደም ካየች ሁሉ የመጨረሻው ከፍተኛ ዋጋ ነው ተብሏል። የካሜሮን መንግሥት በበኩሉ አምራቾች ከኮከዋ ምርት የሚያገኙትን ገንዘብ የሚያወጡበትን መንገድ አስመልክቶ ለአካባቢው ገበሬዎች ምክር መለገስ ይዟል። increase in cocoa price የኮኮዋ ምርት ዋጋ ያሳየው ጭማሪ የኑሮ ውድነትን በአምራች ገበሬዎች ሕይወት ላይ ከፈጠረው ጫና ጋር እንደማይመጣጠን ደርሰንበታል። ሰዎች ገንዘብ ሊያገኙ ብዙ ሚስቶች ሊያገቡ መጠጥ መጠጣትና መስከር ሊጀምሩ ይችላሉ። ለእርሻ ስራቸው በሚያስፈልጓቸው ነገሮች ላይ ግን ያንን ያህል ገንዘብ ወጪ ሲያደርጉ አይታዩም። ይህም ከሚዋዥቀው የኮኮዋ ዋጋ ጋር ተያይዞ ወደፊት ኑሮአቸው የማይሻሻልበትን ሁኔታ ሊከስት ይችላል። ስለዚህ የኮኮዋ አምራች የህብረሰ ከስራ ማህበራት ጋር በመስራት ለገበሬዎች የኑሮ ዋስትና የሚውል ተዘዋዋሪ ወይም ተቀማጭ ገንዘብ ማደራጀት በሚችሉበት መንገድ ልንረዳቸው እንፈልጋለን። አሁን የኮኮዋ ምርት ዋጋው ጥሩ ስለሆነም ጸረ ተባይ ኬሚካሎችን፣ ማዳበሪያና የእርሻ መሣሪያዎችን በጅምላ የምንገዛበት ምን ያህል ገንዘብ ለይተን ተጨማጭ ማድረግ እንችላለን። በዚህ መንገድ ዋጋው ቢቀንስ እንኳን አስቀድምን ለሥራ ማስኬጃ የሚውል ገንዘብ በማስቀመጣችን በደህና ሁኔታ ኑሯችንን መብራት እንችላለን። የካሜሮን መንግሥት አክሎም እንደ አውሮፓውያን የዘመን አቆጣጠር ከ2024 መጀመሪያ አንስቶ በጦርነቱ ሳቢያ ቀያቸውን ጥለው ከተሰደዱት ውስጥ ከፍተኛ ቁጥር ያላቸው አርሶ አደሮች ወደ እርሻ ማሳቸው በመመለስ ላይ በመሆናቸው የግዛቲቱ የኮከዋ ምርት ቀስ በቀስ ከግጭቱ በፊት ወደ ነበረበት ደረጃ እየተመለሰ ነው ይላል። ከሚያገኙት ገቢ የተወሰነውን ለእርሻ ስራቸው ቢያውሉም ግዛቱ በአገር አቀፍ ደረጃ ቀድሞ ወደ ነበረበት የመሪነት ስፍራ በቅርቡ ይመለሳል ብሎ ተስፋ አሳድረዋል። አሉላ ከበደን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር በጣሊያን ጉባኤ የተቀመጡ የአሜሪካው ፕሬዚደንት ጆ ባይደንና የቡድን ሰባት ሀገራት መሪዎች ለዩክሬን የሚሰጠውን ድጋፍና በጋዛ የተኩስ ማቆም ስምምነት ላይ መድረስን አንኳር አጀንዳቸው አድርገዋል። ጉባኤው የዛሬ ሁለተኛ ቀን ውለው ፍልሰተኞችና ሕገ ወጥ አስተላላፊዎችን እንዲሁም የፍልሰተኞቹ መነሻ ለሆኑ ሀገራት መዋለ ንዋይ መመደብን በተመለከተ ይወያያል ተብሏል። እንግዲ ወልዴ ከቪዋ ፓትሲ ውድስዋራ እንዲሁም ከአሶሽየትድ ፕሬስ ያገኛቸውን መረጃዎች ጨምቆ እንደሚከተለው ያሰማናል። የቡድን ሰባት ሀገራት መሪዎች በትላንቱ የመጀመሪያ ቀን ውሏቸው በመካከለኛው ምስራቅ እንዲሁም በአውሮፓ እየተካሄዱ ባሉ ጦርነቶችና በሌሎችም ሉላዊቷ ዓለም በገጠማት ፈተናዎች ላይ ተወያይተዋል። በቀኑ ማጠቃለያ ላይም የፓራሹት ዝላይ ትርኢት ተመልክተዋል። በጉባኤው ዩክሬን ልዩ ትኩረት ተሰጥቷታል። የአሜሪካው ፕሬዚደንት ጆ ባይደን እና የዩክሬኑ አቻቸው ቮሎዲሚር ዜሌንስኪ የሁለትዮሽ የጸጥታ ስምምነት ተፈራርመዋል። ከሥነ ሥርዓቱ በኋላ ባይደን ይህን ብለዋል። ዩክሬን ድል እንድታደርግ ሩሲያ ደግሞ እንድትሸነፍ ማድረግ ያለብን ድጋፋችንን ቀጣይነት ያለው ማድረግ ነው። ዩክሬን የ50 ቢሊዮን ዶላር ብድር እንድታገኝ በባይደን የቀረበውን ሐሳብ የቡድን ሰባት ሀገራት መሪዎቹ ተቀብለውታል። ሩሲያ በውጭው ዓለም ከነበራትና ጦርነቱን ተከትሎ ከታገደው 280 ቢሊዮን ዶላር ላይ ወለድን ጨምሮ በየዓመቱ 3 ቢሊዮን ዶላር ለዕዳው ክፍያ እንዲውል ተስማምተዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንቷ ኡርሱላ ቮንደር ላይን በጉዳዩ ላይ የገንዘብ ሚኒስትሮቹ እየመከሩበት እንደሆነ ተናግረዋል። ዝርዝሩም በተመለከተ የገንዘብ ሚኒስትሮቹ እየተመለከቱት ነው። ለምሳሌ ገንዘቡ ከመጀመሪያው ምንጭ የማይገኝ ከሆነ ምን ማድረግ ይገባል የሚለውን ግልጽ ለማድረግ እየተወያዩ ነው። በጉባኤው መጨረሻ ግልጽ የሆነ ማዕቀፍ ላይ ስምምነት እንደሚኖር የአሜሪካ ባለሥልጣናት ይጠብቃሉ። የጸጥታ ስምምነቱ በመፈጸሙ ምስጋናቸውን የገለጹት ፕሬዚደንት ቮሎዲሚር ዜሌንስኪ የምዕራቡ ዓለም የሚሰጠው ድጋፍ ቀጣይነት ላይ ስጋታቸውን ገልጸዋል። የኔቶ ጉዳይ በስምምነቱ ሰነድ ውስጥ ተካቷል። ስምምነቱ እንደሚለውም አሜሪካ ዩክሬን ወደፊት የኔቶ አባል እንድትሆን ድጋፍ ታደርጋለች የሚልና የጸጥታ ስምምነታችን ለዩክሬን የኔቶ አባልነት ድልድይ የሚሆን ነው የሚል ነው። የሩሲያን ወታደራዊ ኢንዱስትሪዎች በሚደግፉት ተቋማት ላይ አሜሪካ በዚህ ሳምንት መጀመሪያ ላይ አዲስ ማዕቀብ ጥላለች። ማዕቀቡ የኤሌክትሪክ አስተላላፊ ቁሶችን፣ ሰሚኮንዳክተርስ ለሩሲያ በሚሸጡ የቻይና ኩባንያዎች ላይም ተጥሏል። በጋዛ በመካሄድ ላይ ያለው ጦርነትም የጉባኤው ትኩረት ነበር። በቅርቡ የተኩስ አቁም ስምምነት ላይ ይደረስ እንደው ባይደን መተማመን አይታይባቸውም። ትልቁ ችግር ተመሳሳይ የሆነ ሐሳብ አቅርቦም ሐማስ ለመስማማት አለመፍቀዱ ነው። ፍሬ ያፈራ እንደሁ የሚታይ ነው። ግፊታችንን እንቀጥላለን። ጉባኤው በዛሬው የሁለተኛ ቀን ውለው ፍልሰተኞችንና ሕገወጥ አስተላላፊዎችን እንዲሁም የፍልሰተኞቹ መነሻ በሆኑት ሀገራት መዋለ ነዋይ መመደብን በተመለከተ እንደሚወያይ ይጠበቃል። ከአፍሪካ ተነስተው በጣሊያን በኩል ወደ አውሮፓ የሚተሙ ፍልሰተኞችን ለመግታት የጉባኤው አስተናጋጇ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ እንደ ቡድን ሰባት ፕሬዝደንትነታቸው የፍልሰተኞችን ጉዳይና በአፍሪካ የሚመደበውን መዋዕለ ነዋይ በተመለከተ ትኩረት ሰጥተው እየሰሩበት መሆኑን ተናግረዋል። ጣሊያን የፍልሰተኞችንም ሆነ የፍልሰተኞቹን ተስፋ መቁረጥ እንደ መልካም አጋጣሚ የሚጠቀሙትን የሕገ ወጥ አዘዋዋሪ ቡድኖችን ጉዳይ በፕሬዝዳንቱ ጽህፈት ቤት ደረጃ እየሰራችበት ያለ ጉዳይ ነው። ሜሎኒ በአፍሪካ ላይ ትኩረት ያደረጉት የቡድን ሰባት ሀገራቱ መሰረተ ልማትንና መዋለ ንዋይን በተመለከተ በተስማሙት መሰረት ነው። ዓላማውም በቻይና ለቀረበው የመንገድና መሰረተ ልማቶች ተነሳሽነት አማራጭ ሆኖ ለመቅረብ ለመሰረተ ልማቶች ግንባታ እንደ አውሮፓውያን አቆጣጠር 2027 ድረስ 600 ቢሊዮን ዶላር የሚደርስ ገንዘብ መመደብ ነው። ጉባኤው በዛሬው ውሎው የቻይናን እያደገ የመጣ ተጽዕኖ እንዲሁም ዝቅተኛና መካከለኛ ገቢ ላላቸው ሀገራት የዕዳ ፎይታ በመስጠት ላይ እንደሚያተኩር ይጠበቃል። በተጨማሪም የሰው ሰራሽ አስተውሎት የደቀነውን ችግር በተመለከተ በሮማው ሊቀ ጳጳስ አቡነ ፍራንሲስ የሚደረገውን ንግግር ያዳምጣል። ከፓትሲ ዊዳኩስ ዋራና ከአሶሴትድ ፕሬስ ላገኘ ነው ዘገባ። እንግዲህ ወልዴ ነኝ ዋሽንግተን ዲሲ። እንግዲህ ወልዴን አመሰግናለሁ። ኢትዮጵያ ላይ ከምሽቱ 3ት ሰዓት ከ41 ደቂቃ ነው። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ41 ደቂቃ ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እንሻግራለን። የዩናይትድ ስቴትስ ፕሬዚደንት ማገልገል የሚችሉበት የሥልጣን ዘመን በስምንት ዓመታት የተገደበ ነው። ጆ ባይደንም ሆነ ዶናልድ ትራምፕ በመጪው ሕዳር ወር ቢመረጡ ለሁለቱም የመጨረሻ የሥራ ዘመናቸው ይሆናል። ይሁን እንጂ ትራምፕ ስለ ሦስተኛ ዙርም ማብሰልሰላቸው አልቀረም። በሕጋዊ መንገድ ለማድረግ ይሹ ይሆን የሚለው ጥያቄ አይሏል። የአሜሪካ ድምፁ ብሔራዊ ከፍተኛ ሪፖርተር ስቲቭ ሄርመን ከዋሽንግተን ያደረሰንን ዘገባ የደንገረመው እንደሚከተለው አቀናብረዋለች። ዶናልድ ትራምፕ ባለፈው ወር ለሁለተኛ የስልጣን ዘመን ቅስቀሳ ላይ ሳሉ በጎርጎሮሳውያኑ 1945 ከስልጣን ሳይወርዱ ሕይወታቸው ያለፈው ፕሬዚዳንት ፍራንክሊን ደላኖ ሩዝቬልት አራት የስልጣን ዘመኖችን በመጥቀስ ለሶስተኛ ጊዜ ስልጣን ማግኘት ይችሉ እንደሆነ የአሜሪካ ትልቁን የጠመንጃ ቀስቃሽ ቡድን ጠይቀዋል። ፍራንክ ዲላኖ 16 ዓመት ወደ 16 ዓመት ማለት ነው። ሩዝቬልት አራት የሥልጣን ዘመን ነበረው። አላውቅም እኛ ሁለተኛ ዙር ወይም ሦስተኛ ዙር እንደሚሆንን። እናንተ እስኪ ንገሩኝ። ሮኒ፣ ምን ታስባለህ? በጎርጎሮሳያኑ 947 ኮንግረስ ፕሬዚዳንቶች ጥምር አራት የስልጣን ዘመን ብቻ እንዲኖሯቸው የሚገድብ የሕገ መንግስቱን ሀያ ሁለተኛ ማሻሻያ አጽድቋል። ያ ማሻሻያ በጎርጎሮሲያኑ ሺ ዘጠኝ መቶ ሀምሳ አንድ በወቅቱ ከነበሩት አርባ ስምንት ግዛቶች በአስፈላጊዎቹ ሰላሳ ስድስቱ ከጸደቀ በኋላ ሕግ ሆኗል። ማሻሻያው ከሁለት የምርጫ ዘመን በላይ መወዳደርን የሚገድበውን የረጅም ጊዜ የፖለቲካ ደንብ የሆነውን በትክክል ያስተካክላል። ፓራቪን ፈርናንዴዝ ከሕገ መንግስት ተጠያቂነት ማዕከል ናቸው። እሳቸው የሁለት የስልጣን ዘመን ባህል ወደኋላ ሄዶ የመጀመሪያው የአሜሪካ ፕሬዚዳንት ጆርጅ ዋሽንግተን ለሶስተኛ ዙር እንዲወዳደሩ በተደጋጋሚ ቢለመኑም ችላ ማለታቸው ጋር የተያያዘ መሆኑን ያስረዳሉ። በሁለተኛው የዓለም ጦርነት መግቢያ ላይ ፍራንክሊን ሩዝቬልት በጎርጎሮሳያኑ 1940 ያንን ባህል የጣሱ ሲሆን በድጋሚ በ1944 አሸንፈዋል። 22ኛው የህገ መንግስት ማሻሻያ ከተደረገ በኋላም ስድስት ፕሬዚዳንቶች ሙሉ ጊዜ ያገለገሉ ሲሆን የቅርብ ጊዜው ባራክ ኦባማ ናቸው። የፕሬዚዳንት ጆ ባይደን ቁልፍ ደጋፊ የፊልም ተዋናዩ ሮበርት ዲኔሮ ትራምፕን ዕድሜ ዘመናቸውን ፕሬዚዳንት መሆን የሚሹ አምባገነን ናቸው ይላል። አይ ባራክ ሁሴን ኦባማ ከገባ አሁኑኑ ልነግርህ እችላለሁ። በፍጹም አይወጣም። በፍጹም አይለቅም። ታውቃለህ፣ በፍጹም አይለቅም። ለአንድ ቀን ብቻ ነው አምባገነን መሆን የምፈልገው። ትራምፕ ይህን የመሰሉ እወጃዎችን የጎርጎሮሳውያኑ 2020 ምርጫ ውጤትን ለመቀልበስ ሞክረዋል ተብለው በወንጀል ከተከሰሱ በኋላ በዚህኛው የምርጫ ዙር ነው ማምጣት የጀመሩት። የህገ መንግስት ጠበቃ ፈርናንዴዝ ይህ የወደፊት ሀሳብን አስቀድመው ሊያንጸባርቅ ይችላል ይላሉ። ዶናልድ ትራምፕ ሶስተኛ የስልጣን ዘመንን በተመለከተ በቅርብ የሰጧቸው አስተያየቶች በእርግጥም ግልጽ በሆነው የህገ መንግሥቱ ድንጋጌ ፊት የሚያልፍና በሕጋችን የሰፈሩት ግልጽ አንቀጾች እንደሚገድቧቸው በማይሰማቸው ሰው የተነሳ የሚያሳስበን ሌላኛው ምክንያት ነው። ትራምፕ በሕጋዊ መንገድ ለሶስተኛ ዙር እንዲወዳደሩ 22ተኛው የሕገ መንግሥት ማሻሻያ መሻር አለበት። እንዲያ ለማድረግ በሁለቱም የኮንግረስ ምክር ቤቶች ውስጥ ሁለት ሶስተኛ ድምጽ ሊሰጥና ከሃምሳው ግዛቶች ሰላሳ ስምንቱ ማጽደቅ ይጠበቅባቸዋል። አሊያም ሰላሳ አራት ግዛቶች ህገ መንግስታዊ ጉባኤ መጥራት የሚኖርባቸው ሲሆን ማንኛውም እነሱ የፈቀዱት ድርጊት በሰላሳ ስምንት ግዛቶች መጽደቅ ይኖርበታል። በአሜሪካ ታሪክ ህገ መንግስታዊ ማሻሻያ ተሽሮ የሚያውቀው አንዴ ብቻ ነው። በጎርጎሮ ሳያኑ 933 የጸደቀው 21ኛው የህገ መንግስት ማሻሻያ በጎርጎሮ ሳያኑ 1919 የወጣውን የሚጠላና በተደጋጋሚ የሚጣስ አልኮሆል የሚከለክለውን 18ኛ ማሻሻያ ሰርዟል። ለስቲቭ ሀርመን ዘገባ ኤደን ገረመው ከዋሽንግተን ዲሲ። ያዳመጣችኋላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ወደ ቀሪ ዘገባዎቻችን እንመለሳለን። ቀጣዩ ዘገባ ወደ ኬንያ ይወስደናል። ኬንያ ውስጥ በመንግሥትና በግሉ ዘርፍ ትብብር ትምህርት ቤቶች ውስጥ በልዩ ሁኔታ በተቀመጡ የማደያ ማሽኖች ለሴት ተማሪዎች ነጻ የንጽህና መጠበቂያዎችን የማዳረስ ሥራ ጥረት ተጀምረዋል። የዚህ እንቅስቃሴ ግብ ከድሃ ቤተሰቦች የመጡ ተማሪዎችን በወር አበባ ጊዜ ከትምህርታቸው እንዳይታጎሉ የንጽህና መጠበቂያዎችን ማቅረብ እንደሆነም ተሰምተዋል። ቪክቶሪያ አሙንጋ ከናይሮቢ የላከችውን ወደ አማርኛ መልሰነዋል። ብዙ ጊዜ በኬንያ ከድሃ ቤተሰብ የመጡ ሴት ተማሪዎች በወር አበባቸው ወቅት ትምህርታቸውን ለማቋረጥ ይገደዳሉ። የዚህ ምክንያቱ ደግሞ የንጽህና መጠበቂያ ዋጋ ሊቀመስ ባለመቻሉ ነው። የኬንያው የረዴት ቡድን ስለምሳና በአንድ የናይሮቢ ሁለተኛ ደረጃ ትምህርት ቤት ለሴት ተማሪዎች ነጻ የንጽህና መጠበቂያ ለመስጠት የሚችል ተነሳሽነት ጀምሯል። በትምህርት ቤቶች ውስጥ የሚዳረሰው በቀጣዩ መንገድ ነው። እያንዳንዷ ሴት ልጅ ለወትሮው ገንዘብ ለማውጣት በሚያገለግለው ኤቲኤም ማሽን ውስጥ የሚገባ ልዩ ካርድ ይሰጣታል። ካርዱ ወደ ማሽኑ ሲገባ ማሽኑ በምላሹ የንጽህና መስጫ ጥቅል ያድላል። አልፒን ጁማ የሰላም ሳና መርሃ ግብር አስተባባሪ ናት። ለእያንዳንዷ ተማሪ ለአንድ የወር አበባ ዑደት የሚሆኑ ቢያንስ 16 የንጽህና መጠበቂያ ቅጠሎች ተመድበውላታል። ካርዳቸው እስካለ ድረስ የንጽህና መጠበቂያውን መጠቀም በሚፈልጉበት ጊዜ ሁሉ ያገኛሉ ማለት ነው። ሌላው ነገር ካርዱ በማይኖራቸው ጊዜ ቤታቸው ቢረሱት፣ ወይም ደግሞ በተሳሳተ መንገድ ማሽን ውስጥ ቢጨምሩት በሚል ለመምህራን ተጨማሪ ካርድ ሰጥተናል። የኬንያ መንግሥት ጥናቶች እንደሚያሳዩት በንጽህና መጠበቂያ ጥቅሎች አለመኖር ምክንያት ከድሃ ቤተሰቦች የመጡ ልጃገረዶች ከዓመቱ የትምህርት ቀናት 20 በመቶ የሚሆኑት ያመልጧቸዋል። የንጽህና መጠበቂያ ማደያው ማሽን እስከ 36 ጥቅሎች የሚል ሲሆን ከከተሞች ራቅ ባሉ ስፍራዎች በፀሐይ ብርሃን ይሰራል፣ ትላለች ሙኒራ ታሂር አር የተባለው ማሽን ፈጣሪ ናት። በተለይ እኛ ባለንበት የወር አበባ ጤና አስተዳደር ችግሮችን ለመፍታት በእጅጉ ጠቀሜታ አለው። መፍትሄ የሚያመጣ የበዛ ተጨባጭ ቴክኖሎጂ ወይም ቅይጥ ቴክኖሎጂ የለም። እንደሚመስለኝ ይህ ተማሪዎች ጣልቃ የሚገባ አካልን በማስቀረት ራሳቸውን እንዲችሉ ይፈቅድላቸዋል። ባለስልጣናቱ ውጥኑ በሀገሪቱ መናገሻ ናይሮቢ እየተተገበረ መሆኑንና ወደ ሌሎች የሀገሪቱ ክፍሎችም ለማስፋፋት ተስፋ እንደሰነቁ ተናግረዋል። ባለሥልጣናቱ የማዳያው ማሽን ካርድ ደርሷቸዋል ካሏቸው 1200 ሴቶች መካከል አንዷ ኩዊንተር አቴኖ ናት። ትምህርት ቤት ውስጥ እንድንቆይ ያግዘናል። በትምህርት ቤታችን በቀላሉ ስለሚገኝ አብዛኞቹ ወላጆች የንጽህና መጠበቂያዎችን እንዲገዙልን ጥያቄ አይቀርብላቸውም። በ2017 የአውሮፓውያኑ ዓመት የወጣው የኬንያ ሕግ መሠረት ለአቅመ ሔዋን የደረሱ ተማሪዎች ሁሉ ነጻ የንጽህና መጠበቂያ ሊደርሳቸው ይገባል። ይሁንና የትምህርቱ ተዋናያን እንደሚናገሩት የተደራሽነት ችግር ትልቁ ማነቆ ሆኖ ቀጥለዋል። አቅማቸው በማይችል ተማሪዎች ላይም ጫና አሳድረዋል። ሜሪ ሎኒያጋፖዊ ርዕሰ መምህርት ናቸው። በልመና ምክንያት ሴት ልጆቻችን ለራሳቸው ያላቸው ግምት ዝቅተኛ ነው። በትምህርት ቤት ውስጥ ሲሆኑ ከአስተማሪዎች ይለምናሉ። በወር አበባ ጊዜያቸው ላይ ሆነው የንጽህና መጠበቂያ የለንም ለማለት ወደ ርዕሰ መምህር ቢሮ የሚመጡም አሉ። የምንችለውን ያህል ለማገዝ ሞክረናል። ቁጥራቸው ግን ከአቅማችን በላይ ሆኗል። የለውጥ አቀንቃኞች ኬንያ በንጽህና መጠበቂያዎች ላይ የጣለችውን ቀረጥ እንድታነሳ ጫና እያደረሱ ነው። እስከዚያው ድረስ የንጽህና መጠበቂያ ማደያውን የመሰሉ ቴክኖሎጂዎች ከሴቶች ላይ ጫናን በማቅለልና እንደ ሌሎች ተማሪዎች ትምህርታቸውን እንዲከታተሉ በማድረግ እገዛ እንደሚሰጡ ተሟጋቾች ይናገራሉ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የሰው ሠራሽ አስተውሎት ኩባንያዎች የሥራዎችን ምንጭ እንዲገልጹ በሕግ ሊገደዱ እንደሆነ ተሰምተዋል። አርቲስቶችና የፈጠራ ባለሙያዎች ሥራዎቻቸውን ያለምንም የገንዘብ ካሳ ለበርካታ ቢሊዮን ዶላሮች የሰው ሠራሽ አስተውሎት ኢንዱስትሪዎች ሲሳይ ሆነዋል እያሉ ነው። ማዲብልስ ሰው ሠራሽ አስተውሎቱን በተመለከተ በዩናይትድ ስቴትስ የቀረበው ሕግ ረቂቅ ኩባንያዎች የስራዎቻቸውን ምንጭ እንዲገልጹ የሚያስገድድ ነው ሲል ዘግበዋል። የደንገረመው የዚህን ዘገባ ዝርዝር ታሰማናለች። አርቲስት ካርላ ኦርቲዝ የፊልምና የቴሌቪዥን ኢንዱስትሪ ትዕይንቶችና ገጸ ባህሪያቶችን ዲዛይን ታደርጋለች። ለብላክ ፓንተር የሰራኋቸው አንዳንዶቹ ነገሮች እነዚሁና። በክህሎቷ እንዲሁም ለየት ባለ ዘዋ በደንበኞች የምትፈለገው ካርላ የሰው ሰራሽ አስተውሎት ሰራተኞች የእሷን የጥበብ ስራዎች በመውሰድ እንደሚለማመዱና እንደሚያስመስሉ ስታውቅ ደንግጣለች። ትልቅ ውሸት ነው። ምክንያቱም ይሄ አሁን ቢሊዮን ዶላሮችን የሚያወጣና ከእኛ ገበያ ጋር የሚወዳደር የአንድ ሌሊት ኢንዱስትሪ ነው። እጅግ ብዙ የሰው ሰራሽ አስተውለት ስርዓቶች በርካታ ከኢንተርኔት ላይ የተሰባሰቡ ምስሎችና ጽሁፎች ላይ ከቅጂ መብት ባለቤቶች ፍቃድና እውቅና ውጪ ለልምምድ ይውላሉ። ካርላ ከብዙ የፈጠራና የቅጂ መብት ባለቤቶች ጋር በመሆን እነዚህን የሰው ሰራሽ አስተውሎት ኩባንያዎች በህግ በመሟገት ላይ ትገኛለች። በአንጻሩም እነዚህ ሞግቶች እየተካሄዱ ሳለ የዩናይትድ ስቴትስ ምክር ቤት የዳኝነት ኮሚቴ የሰው ሰራሽ አስተውሎት ኩባንያዎች የሚጠቀሟቸውን ስራዎች የይዘት ምንጮች እንዲገልጹ ለማስገደድ ረቂቅ እያየ ነው። ይህ ህግ የፈጠራ ባለሙያዎች ካሳ እንዲያገኙ የሚረዳው የመጀመሪያ እርምጃ ተደርጎም ይታያል። በአውሮፓ ህብረት ውስጥ ከሚቀርቡት ሀሳቦች ጋር በሚመሳሰል መልኩ የኔ ሰነድ የኩባንያዎች ግልጽነት እንዲኖር የሰው ሰራሽ አስተውሎት ስርዓቶችን ለማሰልጠን የቅጅ መብት የተጠበቁ ስራዎችን ማጠቃለያ እንዲገልጹ የሚጠይቅና የፈጠራ ባለሙያዎች የባለቤትነት መብት እንዲኖራቸውና የማካካሻ ተጠቃሚዎች እንዲሆኑ የሚያደርግ ነው። ህጉ የሰው ሰራሽ አስተውሎት ስልጠና እንዲኖር ፈቃድ ለማግኘት በሚሟገቱ የፈጠራ ኢንዱስትሪ ቡድኖችና ማህበራት ዘንድ ታዋቂ ነው። የስታንፈርድ ዩኒቨርሲቲ የህግ ፕሮፌሰር ማርክ ሌምሌይ በሙግት ላይ ያሉ ሁለት የሰው ሰራሽ አስተውሎት ኩባንያዎችን ጉዳይ የወከሉ ባለሙያ ናቸው። ለአብነት እኔ የምወክለውን የተረጋጋ የሰው ሰራሽ አስተውሎትን ውሰድ። ሁለት ቢሊዮን የሚሆኑ ምስሎችን በላዮን ለትርፍ ያልተቋቋመ ዳታ ቤዝ ተቀምጦ ሰዎች ይለማመዳሉ መላ ኩባንያው ራሱ ሁለት ቢሊዮን ዶላር ነው የሚያወጣው ግማሹን ገንዘብ ከመላው ኩባንያው ላይ ወስደን ለአርቲስቶችና መሰሎቻቸው ለልምምድ ለቀረቡባቸው ግለሰቦችን እንስጥ ብንል እንኳን እያንዳንዱ ሰው አምሳ ሳንቲም ብቻ ነው የሚያገኘው መረጃን ይፋ የማድረግ ሕጉ ከካሳ ክፍያ በዘለለ አስፈላጊ ነው የሚሉት ደግሞ የቴክኖሎጂ ሕግ መምህሩ ጀምስ ግሪምልማን ናቸው። እንደሚመስለኝ የሰው ሰራሽ አስተውሎትን እድገት ለማልማት ስለ መዝገብ አያያዝ የበለጠ ጥንቃቄ ቢደረግ ጥሩ ይመስለኛል። የትኞቹ የመረጃ ስብስቦች ጥቅም ላይ እንደሚውሉ፣ ከየት እንደመጡ ማን ትክክለኛነቱንና ጥራቱን እየመረመረ እንደሚገኝ በማወቅ በኢንዱስትሪ ውስጥ ከፍተኛ የጥራት ደረጃዎችን ያላቸውን ስራዎች ይፋ ለማድረግ ይረዳል። ከሰው ሰራሽ አስተውሎት የህግና የሥነ ምግባር ጉዳዮች ጋር በተያያዘ ብዙ ክሶች እየመጡ እንዳሉት ሁሉ ሰዎች እንዴትና መቼ ካሳ ማግኘት እንደሚገባቸው የመሰረት ስራ በመሰራት ላይ ይገኛል። ለማዲበልስ ዘገባ አይደን ገረመው ከዋሽንግተን ዲሲ የደንገረሙን አስቀድ አመሰግናለሁ። በመቀጠል ደግሞ ብርሃነ በረሀ ወደ ኤርትራ ይወስድንና ከታታሪዋ እናት ረሃዋ ጋር ያስተዋውቀናል። ዛሬ በቀላሉ የሚከውኗቸው ስራዎች መጀመሪያ ላይ በመጠኑ ይከብዷቸው እንደነበረ ያስታውሳሉ። በሂደት ግን እየለመዱት ስራውን መስመር እየያዘና እየተስተካከለ እንደመጣ ያስረዳሉ። ከህብረተሰቡ በአጠቃላይና በአቅራቢያዊ ካሉ ሰዎች ብዙዎቹ አይዞሽ እያሉ ገንቢ አስተያየት ይሰጡኛል። ከስራው ባህሪ አንጻር አብዛኛው ጊዜን የማሳልፈው ከወንዶች ጋር ነው። እነርሱም ብዙ ሞራልና ድጋፍ ይለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም። ሆኖም ሞራል የሚሰጡኝ ስለሚበዙ ለአሉታዊ አስተያየት እምብዛም ግምት አልሰጠውም። ምርቶችን በወቅቱ ለገበያ ለማቅረብ የሚያጋጥም የማጓጓዣ እጥረትና የገበያ ከፍና ዝቅ ማለት በወይዘሮ ረሃዋ የሥራ ውሎ ውስጥ የሚታዩ አዘቦታዊ ፈተናዎች ቢሆኑም እንደ ትልቅ እንቅፋት አላየውም ይላሉ። ችግሩ ለሁሉም ገበሬዎች የሚያጋጥም በመሆኑ አክብጃ አላየውም። እኔ ራዕይ ሰንቄ ስለምሰራ የሚያጋጥሙኝን ፈተናዎችና ተግዳሮቶች ተሻግሬ አንድ ቀን ከፍ ያለ ደረጃ ላይ እንደምደርስ ስለማምን በጊዜያዊ ችግር ብዙም አልደነግጥም። ወይዘሮ ራህዋ በጎሚስታነት የጀመሩትን ሥራ በፍራፍሬ ማምረት በንብ ማነብና በአሣ እርባታ እንደምን እያስፋፉት እንደመጡ ለጠየቅናቸው ሲያብራሩ የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራ የሚያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሠራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው። ብዙውን ጊዜ ከንጋቱ 11 ሰዓት ተኩል ላይ የሚጀምረው የወይዘሮ ረሃባ ዕለታዊ የሥራ ውሎ እስከ ምሽት ይዘልቃል። በጾሮና ወዳለው እርሻቸው በሚያቀኑበት ጊዜ ደግሞ ከሌሊቱ ዐሥር ሰዓት ማለው እየተነሱ እንደሚጓዙ ወይዘሮ ርሃዋ ይናገራሉ። የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆችና የባሌ ወንድም ናቸው የሚሰሩት። የግብርና ስራ የሚያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው። የአሳና የንብ እርባታ እንዲሁም የፍራፍሬ እርሻ የተለያዩ የሥራ ዘርፎች እንደመሆናቸው መጠን እንደምን አስተሳስረው እንደሚሠሯቸው በመካከላቸውም ስላለው መመሳሰልና ልዩነት ወይዘሮ ረሃዋ ተከታዩን ብለዋል ሓገዝቲ ብዙሓት እዮም ዘለዉ ከዓ ናይ ሕርሻ ተኮይኑ ሚኒስትር ሕርሻ ሕግዘካ እዩ ከጎኔ ሆነው የሚያግዙኝና የሚመክሩኝ ልዩ ልዩ ባለሙያዎች ስራዬን ያቀሉልኛል። ሶስቱም የግብርና ዘርፎች የየራሳቸው አሰራር አላቸው። ለምሳሌ በጾረና የሚገኘው የብርቱካን የፓፓያና የጌሾ ማሳ መኮትኮትን ውሃ ማጠጣትና የበሽታ ክትትልን ይጠይቃል። ይህም የነዳጅ አቅርቦትን ይጠይቃል። በሰገነይቲ የሚገኘው የንማነብ ደግሞ ንቦቹን መፈተሽ ጤንነታቸውን መከታተል፣ አበባ ወዳለበት አካባቢ ማንቀሳቀስን ይሻል። በአስመራ ያለው የንጹህ ውሃ አሳ እርባታ ደግሞ ውሃውንና አካባቢውን ማጽዳትን፣ የአሳዎቹን ጤንነትን መከታተልንና መንከባከብንም ይፈልጋል። በተናጥል ሊታዩ የሚችሉ ቢሆንም ሁሉም በአንድ የግብርና ፕሮጀክት ውስጥ የተጠቃለሉ ናቸው። በእነዚህ አድካሚ የሥራ ውሎች ውስጥ ስድስት ልጆቻቸውን የሚያሳድጉት ወይዘሮ ረህዋ እንደ እናት እንደ ጓደኛና የሥራ ባልደረባ ከልጆቻቸው ጋር ጥልቅ ትስስርና ግንኙነት እንዳላቸው ይገልጻሉ። ለልጆቻቸው ለእያንዳንዳቸው የሥራ ድርሻና ኃላፊነት የሰጡት ወይዘሮ ረህባ በባለቤትነት ስሜት የሥራው አካል አድርጊያቸዋለሁ ይላሉ። ደቀይ ኩሉ ስራሕ ናይ ገዛ ስለ እቶም ማለት ሁሉም ልጆች ምግብ ማብሰል፣ እንጀራ መጋገል፣ ዕቃና ልብስ ማጠብ፣ ቤት ማጽዳት፣ የመሳሰሉትን ራሳቸው እየተረዳዱ ቤት ውስጥ የቤት ስራውን አጠናቀው ይቆዩናል። በግብርና ስራውም በአቅማቸው ይሳተፋሉ። አስቤዛ የማቅረብ ትምህርታቸውን፣ የመከታተልና የመሳሰሉት ጉዳዮች ደግሞ የእኔ ኃላፊነት ነው። ስለዚህ የልጆቼ ድጋፍ እና እርዳታ ስራይን በአግባቡ እንድሰራ ከፍተኛ እገዛለሁ የረሃባ ሁለተኛ ልጅ የሆነው እሳይ ሳሙኤልም የቤተሰቡ አባላት ከእናታቸው ጋር ስላላቸው ትስስርና የሥራ ግንኙነት ውድ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም የሳምንት ማገባደጅ ይሆንላችሁ። ደናደሩ